ምርጫ 2014 አሜሪካውያን እንደራሴዎቻቸውን በዛሬ ዕለት እየመረጡ ናቸው። ትውልደ ኢትዮጵያዊው የቴክሳስ ነዋሪ ፕሮፌሰር ሞሐመድ ጣሂሮ ለመወሰኛው ምክር ቤት እየተወዳደሩ ናቸው። ሰሎሞን በዚህ በአሜሪካ ሰዓት ረፋዱ ላይ በስልክ አግኝቶ እንዴት ነው ሂደቱ ብሏቸው ነበር። ፕሮፌሰር መሐመድ ጣሂሮ እንደምናመሹ ደህና። እንዴት ነው ሰላም ነው? ሰላም ሰላም፣ እግዚአብሔር ይመስገን። እንዴት ነው እርሶ አካባቢ ያ? ዛሬ እንግዲህ እንደምታውቁት ኖቬምበር አራት የምርጫ ቀን ነው እና ይሄው ህዝቡ ይወስነዋል እንግዲህ። ሶስት አራት ወር ዘመቻ ላይ ነበርን እና ዛሬ የመጨረሻ ቀን ነው። ዛሬ ውጤቱ ይታወቃል። እንግዲህ በጥሩ ሁኔታ እየተካሄደ ነው። የድምጽ አሰጣጡ በጥሩ ሁኔታ እየተካሄደ ነው። ምንም ችግር የለውም። የምናሳብብበት ነገር የለም። እንግዲህ ከተሸነፍንም ህዝቡ ነው የወሰነው፣ ካሸነፍንም እነሱም እንደዛ እንደሚወስዱት እተማመናለሁ። በሰማዩ ላይ አንዳንድ ነገሮች ሲነግሩኝ ነበር። ያ ዛሬ ይዘን ባህል ልክ የኛ ሀገር ክረምት ይመስላል እና ዝናብ እንግዲህ የጥሩ ነገር ምልክት ነው በእኛ ባህል እና ጥሩ ነገር እንደምንሰማ ነው። በጎ ውጤት ይጠብቃሉ ምንድን ነው የሚጠብቁት? ለመሆኑ ፕሮፌሰር ንገሩኝ እስኪ። ይህ ነው፣ ይህንን ውድድር ስንገባበት ብዙ ቻሌንጅ አለው እና ይህን አውቀን ነው የገባንበት እና እኔ አንደርዶግ ነኝ። ሎንግ ሻት በዚህ ሀገር አነጋገር እና ተከታይ ማለት ነው። ያ ተከታይ ነው። ዋናው ከፊት የሚሮጠው ፊት ያለው ሴኔተሩ ነው። ስድስት አመት ከቴክሳስ የአሜሪካን ሴኔተር ማለት ነው። ጃን ኮርነን ይባላል ስሙና ፊት ያለው እሱ ነው። ሌላ አራት ሰው አለን እኔን ጨምሮ ማለት ነው። አንድ የዴሞክራት እኔ፣ አንድ ሊብርተሪያን እና አንድ ግሪን ፓርቲ አምስት ነን በአጠቃላይ ውድድር ውስጥ ያለ ነው። በምን ደረጃ ላይ ይገኛሉ እርሶ? አስቸጋሪ ነው ይሄን እንትን ለማለት እና ኤርሊ ቮቲንግ ነበር እዚህ ቴክሳስ ከኖቬምበር ሀያ እስከ ሰላሳ አንድ እና ብዙ ሰው ቮት አድርጓል እና ያጋጠመን ቻሌንጅ አንደኛው እኔ ራይት ኢን ካንዲዴት ነኝ እና አብዛኛው የእኔ ኮር ሰፖርተሪ ራይት ኢን ካንዲዴት ማለት ምን መሆን ምን ማለት እንደሆነ ሰው አያውቅምና፣ እሱን ራሱን ማስተማር ነበረ። ምን ማለት ነው ይንገሩን እስቲ ለኛ። ራይትን ካንዲዴት ማለት አንድ ሰው በቴክሳስ ህግ ካንዲዴት ሲሆን ሌት ፋይል ካረገ ስቴቱ ባለትን እንደገና ፕሪንት አያደረግም። ዘግይቶ ማለት ነው ዘጊቶ፣ ያ ዘጊቶ ፋይል ካደረገና ሰርቲፋይ ሆኗል። ሁሉም ነገር እንደ ሌላው ካንዲዴት ነው። ግን ስሙ ባሌት ላይ የለምና ሰው እኔን መምረጥ፣ የኔ ስም እዛ ላይ ስለሌለ በእጅ መጻፍ አለባቸው። ድሮ ቢሆን፣ አሁን ደግሞ በኮምፒውተር ስለሆነ እዛ ላይ ታይፕ መደረግ አለበት የኔ ስምና፣ ይሄ ምን እንደሆነ ህዝብን ማስተማር ነበረብን። ስለዚህ የመወዳደሪያ ና የምርጫ ካርዶች ላይ የእርሶ ስምና ፎቶግራፍ ታትሞ አልወጣም ማለት ነው ፎቶግራፍ በሁሉም የለም። የእኔ ስም እዛ ቡት ላይ አምስት ራይትን ካንዲዴቶች አሉ እና በሁሉም ቡት ውስጥ አለ ስም ተለጥፎ፣ ግን ራይትን ካንዲዴት ማለት እኔን መምረጥ የሚፈልግ ሰው መጻፍ አለበት የኔን ስም እዛ። ነጃን ኮመን ስማቸው ስላለ ቼክ ማርክ ብቻ ነው የምታደርገው ምልክት ብቻ ነው ኤክዛክትሊ። እና ይሄንን ለሰው ማስተማር ነበረብን። ሌላው ደግሞ እንደምታውቀው የእኔ ኮር ሰፖርተሮቼ ነው በአብዛኛው ኢሚግራንት ኮሚኒቲ ስለሆነ ኢሚግራንት ኮሚኒቲ ማለት መጤ ህዝብ ማለት ነው። መጤ ህዝብ ማለት ነው ከኢትዮጵያ፣ ከናይጄሪያ፣ ከኬንያ፣ ከሶማሊያ እና በመጠኑም ደግሞ የሀገሩ ህዝብ ማለት ነው። እዚህ የተወለዱት ነጮች፣ ጥቁሮች እና ሂስፓኒክስ በተወሰነ ሰፖርተሮች አሉኝ። በኢሚግራንት ኮሚኒቲ ብቻ ማሸነፍ አይቻልም። ሁሉም ለእኔ ቦት ቢያደርጉ አላሸነፍም። ማይኖሪቲ ናችሁ፣ አናሳ ማይኖሪቲ ነው ኢሚግራንት ኮሚኒቲ እና የሀገሩ እዚህ የተወለደ ሰው መጨመር አለበት ነበርና ይሄ የታወቀ ነገር ነው። እና የኛ ትልቁ ቻለንጅ እንግዲህ እንደምታውቀው ሰለሞን፣ ይሄ ኢሚግራንት ኮሚኒቲ ብዙም ልምዱም ስለሌለን ወታችሁ ቮት አርጉ ሬጅስተር አርጉ ብሎ ራሱ መቀስቀስ ጊዜ ወሰደብን፣ እና ይሄ ይሄ ቻለንጅ ነበረብን። ለመሆኑ ፕሮፌሰር መሀመድ እስቲ አንዳንድ ቅድም ያነሷቸው ፈተናዎች ወይም ችግሮች የሚሏቸው አሉ እና፣ አንዱም በእርግጥ አሜሪካ በአጠቃላይ የመጤዎች ሀገር ነው የምትባለው፣ እንደዛ ቢሆንም የእርሶ የህይወት ዳራው የቅርብ ጊዜ እንደሚናገረው ከኢትዮጵያ ነው የመጡት እና እዚህ ለትውልዶች የዘለቀ መሠረት የሎትም። ይሄ ባለውም በመጤውም ህብረተሰብ ውስጥ ቢሆን ምን ያህል ይንጸባረቃል? ምን ያህል ተቀባይነትና ድጋፍ ለእርሶ ይሰጦታል? እንደኛ አይነቱ መጤ ህብረተሰብ፣ ፈርስት ጄኔሬሽን ኢሚግራንት የምንለው ብዙም ልምድ የለውም። ሰውን የመምረጥ እና ሰውን የማስመረጥ ልምድ ስለሌለው እኔ የኔን ካንዲደሲ ድክሌር ሳረግ ሰው ይነው ሻክ ነው የሆነው። አንዳንድ ሰው እና ለአሜሪካን ሴኔት የማይደፈር እንዴት ነው ይሄንን አብድሀል ወይ ሁሉ ያለኝ ሰው ነበረ። በዛ ላይ የቴክሳስ ሕዝብ ወግ አጥባቂ ነው ተብሎም ይሰማል። የቴክሳስ ሕዝብ ወግ አጥባቂ ነው፣ ጥሩ ሕዝብ ነው፣ ባህል ይወዳሉ፣ የራሳቸው የተለየ አይደንቲቲ ያላቸው እና ነው። የአሜሪካን ሴኔተር ለመሆን ማበድ የለብህም። እ ጃን ኮርነን ሴኔተር የሆኑ ስላበዱ ሳይሆን ስለተወዳደሩ ነው። የተወዳደረ ሰው ነው የሚያሸንፈው። እና ምንም አይደለም። አንዳንድ ጊዜ እኮ እንደዚህ አይነት የእብደት የሚባሉ ወይም ክሬዚ አስተሳሰቦች ትልልቅ ውጤቶችን ያመጣሉ። እንደዛ ባይሆን ፕሬዚደንት ኦባማን ፕሬዚደንት ባልሆኑም ነበር እና ትንሽ ይሄ የኢሚግራንት ኮሚኒቲ በራስ የመተማመን እንትናችን ገና አልጎለበትም በደንብ እና ሁሌኛ ራሳችን የምናየው እንደ እንግዳ እና እንደ ትራንዚት አሜሪካ የመጣ ነው ወደ ሌላ ሀገር የምንሄድ እና ትራንዚት እዚህ ያለን አይነት እይታ ያላቸው ብዙ ሰዎች አሉና፣ ይሄ አይደለም። ይሄ ሀገራችን ነው መተናል። ይሄ ፋይናል ዴስቲኔሽን ነው ሌላ የምንሄድበት ሀገር የለምና አትሊስት ለልጆቻችንም ቢሆን ይሄንን ነገር ማስተማር አለብን። ይሄ ሀገራችን ነው። የአሜሪካን ኮንስቲትዩሽን ሰውን አይለይም። አንተ ትናንት ነው የመጣኸው ሲቲዝን የሆን ከሆና የእነ ጃን ከሆነን አያት ቅድመ አያት ከሁለት መቶ ሶስት መቶ አመት በፊት ነው የመጡትና እነሱ የተሻለ መብት አላቸው አይደለም። የአሜሪካን ኮንስቲትዩሽን እና እኛም በዛ ማመን አለብን እና ይሄን ነው እኔ ለህዝብ ሁልጊዜ የምነግረው። ፕሮፌሰር አንድ ሌላ ደግሞ ፈተና የሚመስል ጥያቄ እንደዚሁ ላንሳሉት እርሶ መሐመድ ጣሂሮ ነዎት። ስ መሐመድነቴ የሚያመጣብኝ ነገር የለም ብለው ያስባሉ? ይህ ነው እኔ ራሴን የማየው እንደ አንድ አሜሪካዊ ነው። ግን ሌላ ደግሞ ሶስተኛ ሰው እዛ ማዶ ቆሞ የሚያየኝ እንደዚያ ሊያየኝ ይችላል እና ይህንን ደግሞ በማስተማር እና እኔን ደግሞ እኔን ሲያገኙኝ ሲያዩኝ፣ ስናገር ሲሰሙኝ ብዙ ሰዎች ጭንቅላታቸው፣ አስተሳሰባቸው ይቀየራል። ስለ እኔ ያላቸው አስተሳስብ ማለት ነው እና እኔ ራሴን እንደዛ አይደለም ኬሪ የማደርገው እና እኔ ሙሐመድ ነኝና ብዬ እንደዛ አይነት ኮምፕሌክስ የለብኝም እና ትክክል ነው። አንዳንድ ሰዎች ስልክ እየደወሉ እንደዛ አንተ ኖ ስምህ እንደዚህ ነው እና ለአሜሪካን ሴኔት መወዳደር አትችልም እና ይህን ነገር ማቆም አለብህ በሙሉ ብለው ስልክ እየተውሉኝ ሰዎች አሉ። ያንን ለኤፍቢ አይ ሪፖርት አርገናል። አንደኛዋ የሪፐብሊካን ፓሪ ባለስልጣን ናት። እንደዛ ብላ መልእክት የተወችልኝ እና እነዚህ ሰዎች ማይኖሪቲ ናቸው። እዚህም ሀገር እንኳ ቢሆን በቁጥር የተወሰኑ ሰዎች ናቸው ማለት እንዲህ አይነት አስተሳሰብ ያላቸው ሰዎች ነው የሚሉኝ። እንደዚህ አይነት አስተሳሰብ ያላቸው ሰዎች በጣም ጥቂት ናቸው ግን አሉ እና ያ ዲስከሬጅ አያደርገኝም። እንዲያውም ኢንከሬጅ ነው የሚያደርገኝ እና ስለዛ ደግሞ ብዙ ጊዜ ማውራት የማልፈልገው የቴክሳስን ህዝብ ጥሩነት ስለሚያቆሽሽ ነው። ይሄ ይሄ ህዝብ በጣም ጥሩ ህዝብ። እኔ ሀያ ስድስት ዓመት ነው እዚህ ሀገር የቆየው ስና በጭራሽ ጥሩ ህዝብ ነው፣ እና ያንን ማቆሸሽ አልፈልግም፣ ስለ ጥቂት መጥፎ ሰዎች በማናፈል ለየትኛው ፓርቲ ነው በነገራችን ላይ የሚወዳደሩት ፕሮፌሰር? እኔ የፓርቲ ለብል የለኝም ሰለሞን የወዳነጻ ተወዳዳሪ ነውት፣ ኢንዲፔንደንት ነኝ እና ማንንም ፓሪ ወክዬ አይደለም። እንግዲህ ዛሬ የምርጫው ሂደት ግማሽ ላይ ነው ያለ ነው። ፕሮፌሰር መልካም እድል እመኝሎታለሁ። እኔም በጣም አመሰግናለሁ ይህን ዕድል ስለሰጠኝ። ዋሽንግተን እንገናኛ። ኦኬ ታንክ ዩ አመሰግናለሁ። ደህና ሁኚ ፕሮፌሰር።